አውሮፓና ጀርመን እንግዲህ ልብ ያስባል፣ እጅ ደግሞ ወደ ኪስ ይገባል። እጃችሁን፣ ኪሳችሁን፣ ልባችሁን ለወገኖቻችሁ እያሰባችሁ ያሉትን ነገሮች እየበላችሁ እየጠጣችሁ መርዳት የምትፈልጉትንም ነገር እየረዳችሁ። ነው። በድርቅ ለተጎዱ ኢትዮጵያውያን ወገኖች መርጃ በምዕራብ ጀርመኗ በኮሎኝ ከተማ ባለፈው ቅዳሜ በተካሄደው የገቢ ማሰባሰቢያ ዝግጅት ላይ ለተገኙ ታዳሚዎች ከመድረክ የተላለፈው ጥሪ ነበረ። አንድ ቀን ለወገኔ ሲሉ የሀሳቡ ጠንሳሾች ባስተላለፉት ጥሪ መሰረት የወገን ችግር እረፍት የነሳቸው ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጅ የሆኑ ጀርመናውያን በዚሁ ዝግጅት ላይ ተገኝተው የበኩላቸውን አስተዋጽኦ አድርገዋል። ዝግጅቱ በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮሎኝ ርዕሰ አድባራት ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አሳሳቢነት በኮሎኝና በሌሎችም የጀርመን ከተሞች በሚገኙ በኢትዮጵያውያን የንግድና የማህበራዊ አገልግሎት ሰጪ ድርጅቶች፣ ማህበራት በኪነ ጥበብ ባለሙያዎችና በሌሎችም በጎ ፈቃደኞች ትብብርና ተሳትፎ ነበረ የተሰናዳው። ሊቀ ካህናት ዶክተር መራዊ ተበጀ በጀርመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኮሎኝ ቅዱስ ሚካኤል ቤተ ክርስቲያን ኃላፊ እንዳስረዱት ቤተ ክርስቲያኗ ከአሁኑ የገቢ ማሰባሰቢያ ዝግጅት አስቀድሞ የድርቁ ዜና ከተሰማበት ጊዜ አንስቶ ባስተላለፈችው ጥሪ መሠረት እርዳታ ስታሰባስብ ቆይታለች። በልገሳው የተሳተፉትም ኢትዮጵያውያን ብቻ አይደሉም። በየጊዜው እየተመላለሰ በሚመጣው ድርቅ አማካይነት ረሃቡ እየጎላ በመምጣቱና እኛም ማድረግ የሚገባን አቅም የፈቀደውን ያህል ሁላችንንም ለወገን መድረስ ስላለብን የሚራቡትንና የሚጠሙትን ለማስታወስ ለነሱም እርዳታ ለማድረግ እንድንችል እንግዲህ እጃችን እንዘርጋ በሚል ጥሪ አስተላለፍ ነው። እስካሁን ድረስ በእውነቱ የሚቻለውን ያህል ተሰባስበዋል። ወደፊትም ይሰባሰባል። በዚህ በኩል የእኛ የኢትዮጵያውያን እጅ ብቻ ሳይሆን በቅርብ ከሚያውቁንና እንደዚሁም ደግሞ ከቤተ ክርስቲያናችን ጋራ ጥሩ ግንኙነት ካላቸው ከጀርመኖቹ ጋራ በመተባበር የተቻለውን ያህል ገንዘብ ለማሰባሰብ ችለናል። በዚሁ ዝግጅት ላይ ከዚህ ቀደም ለድርቁ እርዳታ ለቀረበው ጥሪ እጁን የዘረጋው የኮሌን ከተማ የአብያተ ክርስቲያናት ኅብረት በጀርመንኛው ምህጻር አሴካ ሊቀመንበር ራይነር ፊሸርም በክብር እንግድነት ተገኝተው ንግግር አድርገዋል። ኢትዮጵያን በቅርብ የሚያውቁት ፊሸር እንዳሉት ማህበራቸው ለጥሪው የተባበረው ሰብአዊ ኃላፊነቱን ለመወጣት ነው። በጥር ወር ከሁሉም አብያተ ክርስቲያናት እርዳታ ሰብስበናል። ያሰባሰብነውን ይህን ጥቂት ገንዘብም አስተላልፈናል። እኛ ባሰባሰብነው ገንዘብ አደጋውን በሙሉ ልናቃልል አንችልም፣ ግን ምንም ባናደርግ ደግሞ ይበልጥ አደገኛ ነው የሚሆነው። የእኛ ኃላፊነት የምንችለውን ያህል መርዳት ነው። በዝግጅቱ አስተባባሪዎችና በክብር እንግዶች ንግግር በተጀመረው በኮሎኙ የእርዳታ ማሰባሰቢያ መርሃ ግብር ላይ የኮሎኝ ቅዱስ ሚካኤል መዘምራን ያቀረቡት መዝሙር ነበረ። ከዚህ ሌላ የሰርከስና የፋሽን ትርኢቶች፣ ግጥሞችና ልዩ ልዩ አዝናኝ ዝግጅቶችም ቀርበዋል። ለገቢ ማሰባሰቢያ የተዘጋጀ የምግብ የመጠጥና የቡና ሽያጭም ተካሂዷል። ጨረታም ነበረ። በመርሃ ግብሩ ላይ በቀረቡት ዝግጅቶች ከተሳተፉ አብዛኛዎቹ እንዳሉኝ ጥሪው ሲደርሳቸው በዝግጅቱ ላይ ለመሳተፍ ፈቃደኝነታቸውን የገለጹት ካለአንዳች ማንገራገር ነበረ። ከመካከላቸው የፋሽን ትርኢት ላይ የተካፈለው አቤል ታደሰ አንዱ ነው። አምሳ ነው ላለ ሰው ሸክሙ ነው ለምሳ ሰው ግን ጌጡ ነው እንደሚባለው እንደ ሀገራችን አባባል ሁላችንም ያየ የራሳችን። አቅማችንን በተቻለ መንገድ ልንደቅ እና ለልዩ የሚያደርገው ነገር አዲስ ልብስ ብንገዛ ብቻችንን ነው የምንደሰተው። ግን ለሰው ስናረግ ሁላ ያ ሰው ላይ ደስታውን ስናይ የራሱ ትልቅ መንፈስ ይረካሉ ማለት ነው በራሱ። እና አቤል ታደሰ የተካፈሉበትን የፋሽን ትርኢት ያስተባበረው ወይዘሮ ትዕግስት ላቀው በሊቀ መንበርነት የሚመሩት ማህበር ተመሳሳይ የእርዳታ መርሃ ግብር ለማካሄድ በዝግጅት ላይ ነበረ ዶክተርስ

ነው አልሰማህም? ምን ነው አልሰማህም? ምን ነው አልሰማሽም ልጄ እንደተራብን ጠኔ በርትቶብን ውሀ ውሀ እያልን በረሀብ ባለንጋ እየተገረፍን እንደ በረሃ ወስ የትም ረገፍን በረት መና ሆኖ ጎተራችን አልቆ ስልቻውም ባዶ ሞሰባችን ደርቆ ምድረ በዳው ሀሩር ከብቶቻችን የትም ማሳው ርር ብሎ በእኛ ላይ ሲያከትም እግዜሩም ጨከነ በረሀብ ስንቀጣ የጠኔ ውርጅብኝ ሲደርስብን ቁጣ ሰጪ እንዳልነበርን እንዴት ሰጪነጣ አይ ልጄንማ፣ አይ ልጄንማ የማቀምሰው ሰው ባጣ ካፉ የምጥለው የደረቀው አፉን በእምባዬ ባር ሰው ከአንጀቱም ሳይደርስ የከስለው አፉ እምባዬን አስቀረው። አንተ ሰው ወገኔ ከተማ ያለኸው ያንን ክፉ ጊዜ ተካፍለን ያለፍ ነው። በኛ አልነበረም ወይ ጠግቦ ማደራችሁ? ምን ነው ታዲያ ዛሬ ልጆቼ በረሃብ ሲቀጡ እያያችሁ በውሃ ጥም ነድድ ሲሞቱ ሰምታችሁ ጆሮ ዳባ ልበስ ምን ነው ማለታችሁ? ገጣሚ ሀና ወንድም ስሻ በዝግጅቱ ላይ ያቀረበችው ግጥም ነበረ። እርሷም ጥሪው ሲደርሳት ሳታመነታ ነበረ ፈቃደኝነቷን የገለጸችው። ያው እኔ አጋጣሚውንም ከዚህ በፊት ከተለያዩ ልጆች ጋር ፍራንክፈርት በዚሁ ምክንያት ልናዘጋጅ አስበን ነበረ ከዛ በኋላ እኔ እዚሁ በምኖርበት በከለን ከተማ አጋጣሚ ይህን ዝግጅት እንዳሰቡ ስሰማ እኔም በጣም ደስ ያለኝ ምክንያቱም እንደዚህ አይነት በጎ ነገር ለማድረግ ከዚህ በፊት የምናስበው ነገር ስለነበረ እኛ ያው እዚህ ያቅማችንን ሙሉ ለሙሉ ምንም መሸፈን ባይቻልም እንኳን ያቅማችንን እኛ በልተን ጠግበን ነው የምናድረውና እዛ ያለው ወገናችን በውሃ ጥም ውሃ ጥም ውሃ እንግዲህ ያስቢው የእግዜር ነው። በውሃ ጥም ምክንያት ወገኖቻችንን ስናጣ በጣም አሳዛኝ ነገር ስለሆነ የአቅማችንን የተቻለ እናድርግ በማለት ነው። እኔም በዛ ዝግጅት ላይ እንግዲህ የአቅሜን በስነጽሑፍ ስራ ተሳስቤ ያለው አንዳንድ የማስታወቂያ ስራዎችን በመስራትም ከተለያዩ ልጆች ጋር በመሆን ሰዎችን በዛ ቦታ ላይ እንዲገኙ በማድረግ የአቅማችን አስተዋጽኦ አድርገናል። በዝግጅቱ ላይ ከታደሙት መካከል ይህች ጀርመናዊት የኮሎኝ ዩኒቨርሲቲ ተማሪ ትገኝበታለች። ሊዮኔል ቴተር እባላለሁ። የኮሎኝ ዩኒቨርሲቲ የቋንቋ ተማሪ ነኝ። ስለ ዝግጅቱ የተበተነውን ወረቀት አግኝቼ ነው የመጣሁት። የመጣሁትም ኢትዮጵያን ስለማውቅ ነው። በ2014 ዓ ም ኢትዮጵያ ነበርኩ። ከዝግጅቱ እንደተረዳሁት ብዙ ገንዘብ መዋጣት አለበት። የአንድ ቀን ለወገኔ ዝግጅት አስተባባሪ ኮሎኝ የሚገኘው የፋሲካ ሬስቶራንት ባለቤት አቶ ዳዊት ካሳሁን ለወገን ችግር መድረስ የሁሉም ሰብአዊ ኃላፊነት ነው ይላሉ። በእርሳቸውም ሆነ በሌሎች ታዳሚዎች አስተያየት ይህን መሰሉ ዝግጅት በዚህ ብቻ የሚያበቃ መሆን የለበትም። የተለያየ የፖለቲካ አመለካከት ያላቸው እንዲሁም የተለያየ እምነት ያላቸው ሰዎች አንድ ላይ በኢትዮጵያዊነት ስሜት ተገናኝተን ይህንን ወገን እንርዳ። አንድ ቀን ለወገን የሚለውን ጊዜ ስናሳልፍና የተቻለን ያህል ስንረዳ በጣም ደስ የሚል ነው። ኢትዮጵያዊነት ስሜትን የሚያንጸባርቅ ከዚህ ቀደም ከምዕመናንና ከጀርመን በጎ አድራጊዎች በተሰባሰበው እንዲሁም በቅዳሜው ዝግጅት በተገኘው ገንዘብ ቋሚ እርዳታ ለማበርከት ነው የታቀደው። ሊቀ ካህናት ዶክተር መራዊ ተበጀ፦ አላማችንን ምንድን ነው? አገራችንን ውስጥ ይህን እርዳታ ይዘን ገብተን ቢያንስ ቢያንስ እንኳና የተወሰኑ የውሃ ጉድጓዶች አስቆፍረን በዚያ ምንጭ ወገኖቻችን እንዲጠቀሙ ለማድረግ እንግዲህ በዚህ በእንቅስቃሴ ላይ ነው ያለ ነው። የነፍስ አድን ጥሪ ነው። በዚህ ነፍስ አድን ጥሪ ማንም የሰው ልጅ መተባበር አለበት። ሰዎች ነንና ሰዎችን መርዳት አለብን። ስለዚህ በዚህ ዝግጅታችን በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ብቻ ሳይሆኑ ሌሎቹም የአገር ፍቅር ያገበራቸው ወገኖቻችንን ኢትዮጵያውያኖች ሁሉ ተባብረውን እንግዲህን ዝግጅት ለማድረግ ይችላናል ማለት ነው። ባለፈው ቅዳሜ በኮሎኝ ከተማ በኢትዮጵያ በድርቅ ለተጎዱ ወገኖች ገቢ ማሰባሰቢያ በተካሄደው አንድ ቀን ለወገኔ በተሰኘው ዝግጅት ላይ ያተኮረውን የዛሬውን አውሮፓና ጀርመን ዝግጅታችንን የማጠቃልለው የቀድሞ የስራ ባልደረባችን ወይዘሮ ንጋት ከተማ በዝግጅቱ ላይ ባቀረበችው በዚህ ግጥም ነው። ደህና ቆዩን። ይቅር በላት ኢትዮጵያ፣ ኢትዮጵያ ቀዳማዊት ታሪክሽ ተነቧል ቅስምሽ ቢጠሩት አይጠገብ ከጥቁር ዓለም አልነበረም የሚደርስ ካንቺ አጠገብ የአፍሪካውያን መጠለያ እንዳልነበር ሽኖ መርከብ ትላንት ነፃ ባወጣሽ በጥቁር ልጅሽ ሲሰደብ ስድብ ያንሰዋል ተብሎ በዙሉ ዱላ ሲደበደብ ቤት ተዘግቶበት ሲቃጠል በሳት ነበልባል ሲለበለብ ስለ ሌሎችስ ስምንት ያለሽ ሆነው ሲቀሩ ያዞ ቀለብ እሪ በኢትዮጵያ ወረቤት ሁሉ ይሰብሰብ፣ ይምጣና ለቅሶ ይድረስሽ መከራሺንም